of America <slaps> Ye, radio tabiano mm. በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 6 2008 ዓ ም ዝግጅታችን ጀመረ። ጤና ስጥልን እንደምናመሻችሁ ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደንን። በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረትም እየወደመ መሆኑ ተነገረ። አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገር እየቻለ ነገሩ ወደ አልሆነ ነገር አግራቤት ካደረገ በኋላ ኃላፊነቱ ላለመውሰድ አንዴ የግንቦት ሰባት ናቸው፣ አንዴ የሻቢያ ተላላኪ ናቸው፣ አንዴ የደርግ ርዝርናዊ ናቸው የሚለው በእኛም በኮሚቴው በኮሚቴውና በወልቃዊት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለውም። አቶ አደራጀው ዋኘው የወልቃይት የአማራ ማንነት ጥያቄ ኮሚቴ ቃል አቀባይ ናቸው። መንግሥት በበኩሉ ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ከቁጥጥር ስር ያልገቡ ያላቸው ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ነው የሚለው። በዕለቱ አብዩ እስ ዝርዝር ዘገባ አለን ቃውጠለ ልጆቻችሁን አውጠለ ለየተኛ ድረስ ለሌት ነው ስንነሳ ልጆቻችን ተባሮ ተባሮ ወደ ወንዝ ንሮጥ እንዲገባ በውሃ ሊገቡበት እቃ እንዴት እናውጣ እቃ እንደገና ልጆቻችንን ለመያዝ በዚህ ስድስት ግሬደር መሬት የሚቆፍረው እንዳለ ቤቱን ከማፍረስ እቃ ከማጥፋት ህይወቱን እንኳን ወይ ብሎ አልጠየቀ ነው። በመንግስት የሚንበድለ ነው ነው አዲስ አበባ ውስጥ በቅርቡ በተካሄደው ቤቶችን የማፍረስ ዘመቻ ከላፍቶ ከተፈናቀሉ ሰዎች አንዱ ናቸው የሰማችኋቸው ዘገባለን በምሽቱ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ የዩናይት ስቴትስ ጦር ሰራዊት በደቡብ ሱዳን ለቀናት የተካሄዱ ግጭቶች በመቶዎች ለተቆጠሩ ሰዎች ህልፈት መሆን ምክንያት ከሆነና ዳግም የእርስ በርስ ጦርነት ሊነሳ ይችላል የሚል ፍራቻ ካሳደረ በኋላ አርባ የሚሆኑ ወታደሮችን በዋና ከተማዋ አሰማርቷል የጦር ሰራዊቱ የአፍሪቃ እዝ እንደገለጠው ወታደሮቹ ወደ ጁባ የተላኩት በዚያ በሚገኘው ዩናይት ስቴትስ ኤምባሲ ደህንነት እንዲጠብቁና ውጭ ጉዳይ መስሪያ ቤቱ በሰጠው መመሪያ መሰረትም አስፈላጊ ያልሆኑ አሜሪካውያን ሰራተኞች ለጉዳዩ እዛ እንዲቆዩ ያልተፈለጉ ማለት ነው፣ አገሪቱን ለቀው እንዲወጡ ለመርዳት ነው። ጀርመንና ህንድን ጨምሮ ሌሎች የመንግስታትም ሰራተኞቻቸውን ለማስወጣት ተመሳሳይ እርምጃዎችን እየወሰዱ መሆናቸው ተገልጠዋል። ይህ በእንዲህ እያለ የተቃዋሚው መሪና ምክትል ፕሬዚዳንት ሪክ ማቻየር ቃል አቀባያቸው እንደተናገሩት ማቻርና ኃይሎቻቸው ፍጥጫውን ለማስወገድ ሲሉ ጁባ ለቀው ወጥተዋል። ቃል አቀባዩ ጄምስ ጋቴክ ለሮይተርስ ዜና ወኪል በሰጡት መግለጫ ማቻየር ወደ ጫካ አይመለሱም ወይም ለጦርነት አይዘጋጁም ነው ያሉት። የማቻየርና የኪር ተከታዮችን የሚለይ ወታደራዊ ኃይል በመሀል እንዲቆምም ቃል አቀባዩ ጥሪ አሰምተዋል። የዓለሙ የሰላም ድርጅት አካባቢዎች አዛዥ ሄርቪ ላንደስ በዛሬው ዕለት ሲናገሩ በሰሞኑ ውጊያ ሳቢያ 36 ሰዎች ሰላሳ ስድስት ሺህ ሰዎች ተፈናቅለዋል ሰባት ሺህ የሚሆኑ አካባቢ በሚገኙ የተባበሩት መንግስታት ጦር ሰፈሮች ውስጥ ተከልለዋል ነው ያሉት ባለስልጣኑ ለጸጥታው ምክር ቤት ሲያስረዱ የተባበሩት መንግስታት የሲቪሎችን ደህንነት የሚያስጠብቅባቸው ስፍራዎች ላይ የደረሱ ጥቃቶች ለስምንት ሰዎች ህይወት መጥፋት ምክንያት ሆነዋል ብለዋል የዓለሙ ድርጅት የደቡብ ሱዳን ላይ የጦር መሳሪያ ማዕቀብ እንዲጥልም የሰላም አስከባሪዎቹ አዛዥ ጥሪ አቅርበዋል ይህ የደቡብ ሱዳን ወቅታዊ ሁኔታ ኪጋሊ እየተካሄደ ባለው የአፍሪካ መሪዎች ጉባኤ ላይም ቀዳሚ የውይይት አጀንዳ እንደሚሆን ተጠብቋል። የኮሚሽነሩ ሊቀመንበር ኒኮንሳዛና ድላንሚኒ ዙማ በዛሬ እለት ሲናገሩ በደቡብ ሱዳን የሚካሄደው ውጊያ ፈጽሞ ተቀባይነት የለውም ነው ያሉት። በዚያ ያለው መንግስት ህዝብ ለማገልገልና ደህንነቱን ለመጠበቅ እንጂ ስቃይ ለመፍጠር አይደለም ነው ያሉት። በሌላ የአካባቢው ዜና በቋፍ ላይ የሚገኘው በሁለቱ ተቀናቃኝ የደቡብ ሱዳን መሪዎች ትናንት በዋና ከተማይቱ ጁባ የታወጀው ተኩስ የማቆም ትዕዛዝ የጸናና የያዘም ይመስላል። በፕሬዚደንት ሳልቫኪርና ተቃዋሚዋቸው ሆነው በቆዩት ምክትል ፕሬዚደንታቸው ሪያክ ማቻር የወጣውን ተኩስ የማቆም ትዕዛዝ በውጊያዎቹ የተሰላቹ ነዋሪዎችና ደቡብ ሱዳን ወደ ሙሉ የእርስ በርስ ውጊያ እንዳትገባ ስጋት ያደረባቸው የውጭ መንግስታት በደስታ ተቀብለውታል። ዋሽንግተን ዲሲ ውስጥ በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ መልእክተኛ ቢሮ ተጠባባቂ ዳይሬክተር ሁኔታው ወደ ሙሉ ጦርነት ይለወጣል ብለው እንደማያምኑ ለቪኦኤ ተናግረዋል። ወ ፍጹም ወደለየለት ጦርነት ያምራል የሚል እምነት የለንም። በቅርቡ ጅባ ላይ የታወጀው ተኩስ አቁም እንዲከበር ጥሪ ያስተላልፈናል። በሌሎች ከተሞችም እንደዚሁ። ጦርነት የሚያስከትለው መዘዝ የከፋ ሊሆን እንደሚችል ሁሉም ተፋላሚ ወገኖች ሊረዱ ይገባቸዋል። የኖርዌይ ስደተኞች ጉባኤ የሚባል ግብረሰናይ ድርጅት በውጊያው ከከተማይቱ ለተፈናቀሉ ሲቪሎች አስቸኳይ እርዳታና ድጋፍ በመስጠት ላይ ይገኛል። ሆኖም ቡድኑ እንደ ሌሎቹ የረድኤት ድርጅቶች ሁሉ በግጭቶቹ ሳቢያ እርዳታ አቅርቦቱን ለማቋረጥ ተገዷል። በደቡብ ሱዳን በዘር ላይ ያነጣጠረውና በፕሬዚደንት ሳልቫኪርና በምክትላቸው ሪያክ ማቻር ታማኝ ወታደሮች ወይም ታጣቂዎች መካከል ውጊያው በመጀመሪያ የተቀሰቀሰው ባለፈው ሳምንት ሐሙስ እንደ እንደነበር አይዘነጋም። የሰላም የኖቤል ተሸላሚዋ ማላላ ዩሱፍ አስራ ዘጠነኛውን የልደት በዓሏን ዛሬ የኬንያ መንግስት በያዝነው እንደ አውሮፓውያኑ በያዝነው እንደ አውሮፓውያኑ ሁለት ሺ አስራ ስድስት ዓመተ ምህረት የኬንያ መንግስት ለመዝጋት በመሰናዳት ላይ በሚገኘው የዓለማችን ግዙፉ የስደተኞች መጠለያ ካምፕ አስተላልፋለች። ሪቻርድ ግሪን ያጠናቀረውን የዚህን አጭር ዘገባ ዝርዝር ቀጥሎ እናቀርባለን። በምስራቃዊ ኬንያ የሚገኘውን ዳዳብ የስደተኞች መጠለያ ካምፕ ለበርካታ ዓመታት መኖሪያቸው አድርገው የቆዩትና የሚበልጡት ሶማሊያውያን የሆኑባቸው ከ300 ሺህ በላይ የኬንያ አጎራባች አገሮች ተፈናቃዮች ሌላ መጠጊያ የሚሄዱበት የላቸውም። ካምፑን ሙሉ በሙሉ የመዝጋት እቅዱን ይፋ ያደረገው የኬንያ መንግስት በአገሪቱ ላይ የተቃጡ የአልሻባብ ጽንፈኞች ጥቃቶች ከምጥ ከመጠለያ ካምፕ ውስጥ የተውጠነጠኑ ናቸው ሲል ለኬንያ ደህንነት አደጋ ነው ሲልም ይፈርጀዋል። የዛሬውን አስራ ዘጠነኛውን የልደት በዓሏን በካምፑ ለማሳለፍ የመረጠችው ማላላ ታዲያ መጠለያ ካምፑን ብቸኛው መኖሪያቸው አድርገው የቆዩ ስደተኞች፣ ይልቁንም ደግሞ በካምፑ በሚገኙት በተባበሩት መንግስታት ድርጅት የሚረዱት ትምህርት ቤቶች ትምህርታቸውን በመከታተል ላይ የሚገኙት ልጃገረዶች ወደ ሶማሊያ እንዲመለሱ መገደድ የለባቸውም ነው ምትለው። my biggest wish, which has been there for my whole life, is to see every girl getting quality education. እድሜን በሙሉ አብሮኝ የቆየው ትልቁ ምኞቴ የአዳጊ ሴቶችና ልጃገረዶች ጥሩ ትምህርት የማግኘት እድል ተስፋቸው እውን ሲሆን ማየት ነው። ለዚህም ነው የዛሬውን 19ኛውን ልደቴን ከዳዳብ ልጃገረዶች ጋር ለማክበር ወዲህ የመጣሁት። እንደምታውቁት ካምፑ በቅርቡ ሊዘጋ በመሆኑ እነኚህ ልጃገረዶች ጠፍቶ የሚቀር ትውልድ እንዳይሆኑ ማረጋገጥ እሻለሁ። ትምህርታቸውን ለመከታተል የሚያስችል ሌላ አማራጭ የላቸውም። ላበረታታና ላጠናክራቸው፣ ድምጻቸው ይሰማ ዘንድም ስለ እነርሱም ሆኜ ልናገር ነው የመጣሁት። የትምህርት እድል በሌለበት በስደተኞች የመጠለያ ካምፕ የሚኖሩ እድሜያቸው ትምህርት ለመከታተል የደረሰ ታዳጊ ህጻናት ከዕድሜ ከእድሜ ኩዮቻቸው ቀድሞ ይዳራሉ፣ ያለችው ማላላ አክላም ያ ማለት ተስፋ ያለው ህይወት አበቃ ማለት ነው ስትል ታስረዳለች። የኬንያ ኃይሎች የሶማሊያን መንግስትና በዚያች ሀገር የተሰማራውን የአፍሪካ ህብረት የሰላም አስከባሪ ተልእኮ በማገዝ ከተንቀሳቀሱበት ጊዜ አንስቶ የሶማሊያው እስላማዊ ጽንፈኛ ቡድን አልሸባብ ተከታዮች ኬንያ ላይ ጥቃት መሰንዘር መጀመራቸው ይታወቃል። የአልሻባብ ጽንፈኞች ጥቃቶቹ ዳዳብ ውስጥ ነው የተውጠነጠኑት የሚለውን የኬንያ መንግስት በያዝነው እንደ አውሮፓውያኑ 2016 ዓ ም መገባደጃ ካምፑን የሚዘጋ መሆኑንም አስታውቋል። በሌላ በኩል ማላላ በአገሯ ፓኪስታን የሴት ልጆች የትምህርት እድል እንዲስፋፋ ባደረገችው ጥረት ሳቢያ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ምት የጥቃቱ ኢላማ ባደረጋት አሸባሪው ታሊባን ጭንቅላቷ በጥይት ከተመታ በኋላ ለልጃገረዶች ትምህርት የማግኘት መብት ዓለም አቀፍ ትግል ምሳሌ ተደርጋ መታየት መጀመሪያው ይታወሳል። ማላላ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ምትም ከህንዷ የህፃናት መብት ተቆጣጣ ተቆርቋሪ ካሊሻ ሳተያሪ ጋር የአመቱ የሰላም ኖቤል ሽልማት ተጋርታለች። በመጨረሻም የተሻለች ዩጋንዳን ለመፍጠር ዜጎች በያዙ ትግል ተስፋ መቁረጥ የለባቸውም ሲሉ የሀገሪቱ ተቃዋሚ ፓርቲ መድረክ ለዲሞክራሲያዊ ለውጦች መሪ ዶክተር ኪዛ ቢሲጂ አሳሰቡ። የዩጋንዳው ዘ ሞኒተር ጋዜጣ እንደዘገበው ቢሲጂ ለደጋፊዎቻቸው ባስተላለፉት በዚህ መልእክታቸው አገራችንን መልሰን የእኛ ለማድረግ ያሉት ትግል ላይ መሆናቸውን አስታውሰው ያ እውን እስኪሆንም ማፈግፈግ አይኖርብንም ብለዋል። ጄምስ በቲ ያጠናቀረው ዘገባ አለ፣ ዝርዝሩን ነው። የአገሪቱ የምርጫ ቦርድ ባለፈው የካቲቱ የኡጋንዳው ፕሬዚዳንታዊ ምርጫ ውጤት ሁለተኛ መውጣታቸውን ቢያስታውቅም በኤሲጂ ራሳቸውን የምርጫው አሸናፊ አድርገው ማቅረባቸውን ተከትሎ ተይዘው መታሰራቸውና በአገር ክህደትን መወንጀላቸው ይታወሳል። በትላንትና እለት ነው በዋስ የተለቀቁት። በዋስትና የተለቀቁትን ማዘዣ የጻፉት የአገሪቱ ጠቅላይ ፍርድ ቤት ዳኛ ብጥብጥ ካሉት እንቅስቃሴ እንዲቆጠቡና ክሳቸው እስኪነሳ ድረስም በኤሲጂ በማህበረሰብ ውስጥ ሰላም እንዲጠበቅ ማድረግ መጣር አለባቸው ሲሉ አስጠንቅቀዋል። የቀድሞ የኡጋንዳ ጠቅላይ ፍርድ ቤት ዳኛ ጆርጅ ኬኒ ሃምባ በበኩላቸው ዳኛው በተለይም ደግሞ የአገር ክደት በሚለው በዚህ ክስ ሳቢያ በኤሲጂ የሚለቀቁበትን የህግ ሁኔታ የመወሰን ስልጣን ቢኖራቸውም ኡጋንዳውያን የቤሲጂን ህገ መንግስታዊ መብት የሚነፍግ ጭምር ተደርጎ ሊታይ የሚችለውን ገዳቢ ትእዛዝ ለማመን ተቸግረዋል ሲሉ አስተያየት ሰጥተዋል። ውሳኔው አሉ፣ ተገቢነትና ህገ መንግስታዊ ጥበቃ ያላቸውን መብቶች በተጨባጭ ወንጀል የሚያደርግ ነው ያሉት የቀድሞው ዳኛ ቀድሞውንም የተሳደዱበት የታሰሩበትና በሌለ ጥፋት የተወነጀሉበት ምክንያት አብዛኛው ዩጋንዳውያን እንደሚያምኑት ህግ በመጣሳቸው ሳይሆን ባላቸው ከፍተኛ ተቀባይነት ሳቢያ ነው። ካኒዬ ሂያምባ የቀድሞ ዳኛ አክለውም ይህ ውሳኔ በሕግ ሥርዓቱ ላይ ፈጽሞ እምነት ለማሳደር የሚረዳ አይደለም ነው ያሉት። አድማጮ አድማጮች ለዜና የተያዘው ክፍለ ጊዜ አበቃ። አሁን ከምሽቱ ሶስት ሰዓት ከ12 ደቂቃ እየሆነ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 6 2008 ዓ ም ምሽት ፕሮግራም ነው። ምርጫ የሁላችንንም ማንነት የሚወስን አንድ መንገድ ነው። ካልመረጥን የምንፈልገውን ነገር ማድረግ አንችልም። ለመምረጥ ደግሞ እንደ ግዴታችን ውሃ እንደምንጠጣው፣ አየር እንደምንስበው፣ ምርጫ ደግሞ ከነሱ እኩል ሆኖ መገኘት አለበት። ወይዘሮ ቅድስት ገርመው ይባላሉ። መጪው ዩናይት ስቴትስ ምርጫና የአፍሪቃውያን ሚና በሚል ርዕስ የአሜሪካ ድምፅ የአፍሪቃ ክፍል በቅርቡ ባካሄደው ውይይት ላይ ተሳታፊ ነበሩ። በዋሽንግተን ዲሲ የከንቲባው ቢሮ የአፍሪካ ጉዳዮች ቢሮ ኮሚሽነር ናቸው። በምሽቱ ዘገባልን በዚህ ጉዳይ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረት እየወደመ መሆኑ እየተነገረ ነው። በፌዴራል የጸጥታ ኃይሎች ተከበው የነበሩት የወልቃይት የማንነት የአማራ ማንነት ጥያቄ አባል ዛሬ እጃቸውን ለሰሜን ጎንደር ልዩ ኃይል አዛዥ መስጠታቸው ተገልጿል። መንግስት ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ከቁጥጥር ስር ያልገቡ ያላቸው አባላት ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ብሏል። የኮሚቴው ጸሐፊ ግን ያስተባብላሉ ይህንን ውንጀላ። የጎንደር ነዋሪዎች ከተማይቱ ዛሬም እንዳልተረጋጋች ለአሜሪካ ድምፅ ገልጸዋል። የወልቃይት ህዝብ የማንን ይቅርታ የወልቃይት ሕዝብ የአማራ ማንነት ጥያቄ አደራጅ ኮሚቴ ጸሐፊ አቶ አደራጀው ዋኘው ሁኔታው ከትናንት የባሰ መሆኑን ይገልጻሉ። መለስካቸው አማሃ ተከታዩን ዘግቧል። በከተማዋ ነዋሪ የሆኑ የተለያዩ ምንጮች ለቪኦኤ እንደገለጹት ከሆነ የጎንደር ከተማ ዛሬም አልተረጋጋችም። እንዲያውም የወልቃይት ሕዝብ የማንነት ጥያቄ ኮሚቴ ጸሐፊ አቶ አደራጀው ለቪኦኤ እንደገለጹት ሁኔታው ከትናንቱም የባሰ ነው ብለዋል። በከተማዋ በተለያዩ ማዕዘናት የተኩስ ድምፅ ይሰማል። መከላከያ ሰራዊት ወደ ከተማዋ ገብቶ ለማረጋጋት እየሞከረ ነው ብለዋል። ይሁንና አሁንም የሰው ህይወት እየጠፋና ንብረትም እየወደመ እንደሆነ ለቪኦኤ ዝርዝሩን አስረድተዋል። እነዚህ በዚህ በዚህ በግጭቱ ሕይወታቸው ያጡ ከመንግስትም ከህብረተሰቡም ሕይወታቸው ያጡ አንደኛ ሰጠይ ባብል የሚባለው በትላንትናው ዕለት የቀብር ስነ ስርዓቱ በሳንጃ ተፈጽሟል። ዛሬ ማለቴ ነው ቅርታም አለቃ ፍረሱ መስክነ በዛሬ እለት ከቀኑ ወደ ስምንት ሰዓት ገለማ በዳንሻ ከተማ ቀብሩ ተፈጽሟል። ሲሳይ ታከለ የተባለው ገና ለነገ ነው ቀብሩ። ፊያሳ ጣውላ ቤት የሚሰራ አንድ ወጣት ልጅ ነው፣ የቀን ሰራተኛ ነው። እሱም ተገሏል፣ ትላንትና ቀብሩ ተፈጽሟል። በንብረት ላይም ጉዳት እንደደረሰና አሁንም ጉዳቱ እየደረሰ እንደሚገኝ ተናግረዋል። አሁን ሆቴሎች የወደሙ ጣራ ሆቴል፣ ባህረ ሰላም ሆቴል ሮማን ሆቴል እንደገና ህብረት፣ እንደገና ደግሞ መኪናዎቹ መኪና ሊያፍኑ የመጡ መኪናዎች ወደ ሁለት መኪናዎች ሁለት መኪናዎች ማለት አሁን መኪናዎቹ ምንድን ነው? የትግራይ ፖሊስ መኪና ነው የሚለው በላዩ ላይ ምን ተጽፏል? በስቲከር የፌዴራል ፖሊስ መኪና የሚል በስቲከር ተለጥፏል። አቶ አደራጀው ጨምረው እንዳስታወቁት ከኮሚቴው አባላት አንዱ ኮሎኔል ደመቀ ዘውዱ ዛሬ ለሰሜን ጎንደር ልዩ ኃይል አዛዥ እጃቸውን ሰጥተው ወደ ከተማው አስተዳደር ከንቲባ ጽፈት ቤት ተወስደዋል ብለዋል። ይህም ሊሆን የቻለው ከሰሜን ጎንደር የተለያዩ ክፍሎች ወደ ጎንደር ከተማ በገቡ የወልቃየት ሕዝብ ጥያቄ ደጋፊ ታጣቂዎች አማካኝነት ነው ሲሉ አቶ አደራጀው ተናግረዋል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ትናንት በጎንደር ከተፈጠረው ሁከት ጋር አያይዞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ ላይ በቁጥጥር ስር የዋሉና ያልዋሉ ያላቸውን የወልቃየት ሕዝብ የማድነት ጥያቄ ይዘው ሲንቀሳቀሱ የነበሩትን ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ኅብረት እንዳላቸው አስታውቋል። መግለጫው እንደሚያትተው ከሆነ እነዚህ ተጠርጣሪ ወንጀለኞች ያላቸው ሰዎች በኤርትራና በሌሎች የውጭ ሀገራት ከሚገኙ አሸባሪና ጸረ ሰላም ሀይሎች የጦር መሣሪያ ገንዘብና መመሪያ እየተቀበሉ ሲንቀሳቀሱ ለረዥም ጊዜ መቆየታቸውን ያስረዳል የኮሚቴው ጸሐፊ አቶ አደራጀው ዋኘው ግን ይህንን አስተባብለዋል አሁን መንግሥት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገር እየቻለ ነገሩ ወዳልሆነ ነገር አግራቤት ካረገ በኋላ ሀላፊነቱን አለመውሰድ አንዴ ግንቦት ሰባት ናቸው አንዴ የሻቢያ ተላላኪ ናቸው አንድ የደርግ ርዝራዦች ናቸው የሚለው በእኛም በኮሚቴውና በወልቃይት ሕዝብ እንዲሁም በአማራ ሕዝብ ተቀባይነት የለውም። መንግስት ትናንት በሰጠው መግለጫ ላይ እንዳሳወቀው በጎንደር ከተማ በተፈጠረው ሁከት ሳቢያ ሶስት የጸጥታ ኃይሎች መገደላቸውን አምስት ደግሞ መቁሰላቸውን አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባ እንሸጋገር። በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት እስካሁን አለመብረዱን በዚህም ህይወት መጥፋቱን ንብረት መውደሙንና በከተማይቱ የዕለት ተዕለት እንቅስቃሴ መስተጓጎሉን ነዋሪዎች ለቪኦኤ ተናግረዋል። በተፈጠረው ግጭት ከመንግስት ታጣቂዎችና ከነዋሪዎች ህይወት መጥፋቱንና የቆሰሉ መኖራቸውን እንዲሁም አራቱን የወልቃይት ሕዝብ የአማራ ማንነት ጥያቄ አባላት ጨምሮ ሰዎች ታፍነው መወሰዳቸውንም እነዚሁ ለቪኦኤ ቃላቸውን የሰጡ ነዋሪዎች አመልክተዋል። በሌላ በኩል የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለሀገር ውስጥ የመንግስት መገናኛ ብዙሃን በላከው መግለጫ ሶስት የፌዴራል ፖሊስ የጸረ ሽብር ልዩ ቡድን አባላት መገደላቸውን ሌሎች አምስት የህግ አስከባሪ አባላት ደግሞ መቁሰላቸውን ገልጿል። ጽዮን ግርማ በጎንደር ከተማ የሚገኙ የወልቃይት ተወላጆችና የከተማይቱን ነዋሪዎች አነጋግራት ተከታዩን አጠናቅራለች። በጎንደር ከተማ የሚገኙ ያነጋገርናቸው ነዋሪዎችና የወልቃይት ተወላጆች ለአሜሪካ ድምጽ እንደተናገሩት በትናንትናው ዕለት በጎንደር ከተማ ለተቀሰቀሰው ግጭት መነሻው የኢትዮጵያ መንግስት የደህንነት መስሪያ ቤት ሰራተኞች ከመከላከያ ፖሊስ ጋር ሆነው ጎንደር ከተማ በመግባት የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላትን አፍነው በመውሰዳቸውና ሌላውን የኮሚቴ አባል ኮሎኔል ደመቀን አፍነው ለመውሰድ ባደረጉት ትንቅንቅ የተፈጠረ እንደሆነ ነው። መነሻ የተነሳው ግጭትም ነዋሪዎችን አስቆጥቶ እስከ ዛሬው ምሽት ድረስ መዝለቁን ይናገራሉ። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ የጸረ ሽብር ግብረ ኃይል ድርጊቱ የአሸባሪዎችና የጸረ ሰላም ኃይሎች ነው ሲል ኮንኖታል። የወልቃይት ተወላጅ እንደሆኑ የነገሩንና በዛሬው ዕለት በጎንደር ከተማ ፒያሳ መካከል እንደሚገኙ የተናገሩት አቶ ዋሲሆን አንበሴ ሁኔታውን ከመነሻው ያስረዳሉ። ሕገ መንግስት ጠቅሰን ስላነሳን ብቻ ሀያ አምስት አመትም ሳንጠየቅ ተካለል ወደ ትግራይ ክልል ተብለን በገዛ ሀገራችን በተወለድነበት ባደግነበት ሀገር መኖሪያ ጠል በጎንደር ተጠግተን ነበር። አሁንም ሕግ አለ ብሎ በወጣ በሕገ መንግስቱ መሰረት የጠየቅነው ጥያቄ ይመለስልን ስላለ ልንገደል፣ ጦር መሳሪያ ታጥቀው ይኸው እንደምትሰሙት እየተገደል እንገኛለን፣ እየሞተ እንገኛለን፣ እየታፈነ እንገኛለን። እኛ ግን የማንነት ጥያቄ ብቻ ነው ያቀረብነው ሌላ ምንም ከማንም ንክኪ የለንም። የቱሪስት ቀያችን ተፈላ ከምንገኝበት መጥተው በተኩስ እየናጡን እኛ በእኛ እያብላሉን ይገኛሉ። ህዝብ የማንነት ጥያቄ የጠየቀ ሰላማዊ ሰው እንጂ አሸባሪ አይደለም። አሸባሪ ነው ብለው የሚፈርጁ በጣም የሚያስገርም ታሪክ ነው። እስኪ እስኪ እስኪ አንቺ በራሽ ስትፈርጁ ልጅ የሚያሳድግ ሰው ቤት እየመራ ቀን ወጥቶ ማታ ቤቱን እየገባ ያለ ሰላማዊ ሰው አሸባሪ ይባላል። እኚህ አስተያየት ሰጪ ኮሚቴውም ሆነ ነዋሪው ወደ ትግራይ ክልል መካለሉ አግባብ አይደለም፣ የእኛ ክልል አማራ ነው በሚል ያነሱትን ጥያቄ በሰላማዊ መንገድ ለማቅረብ ከፍተኛ መስዋዕትነት መክፈላቸውን ገልጸው ለዚህ ምላሹ ግን የአማራ ክልል መንግስት እንኳን ሳያውቀው በድብቅ ከተማ ገብተው ሰዎችን ማሰርና መተኮስ ምን የሚባል የመንግስት አስተዳደር ነው ሲሉ ይጠይቃሉ። አቶ ክፍሌ አስማማው የተባሉ ሌላ ነዋሪ በጎንደር ትናንትናና ዛሬ የነበረውን ሁኔታ ያስረዳሉ። ማንኛውም ህዝብ ህገ መንግስትን የመጠቀም ማንነቱን የማስከበር መብት አለው የሚለውን ነገር ተከትለው በህጋዊ መንገድ ሲሄዱ የነበሩ ሰዎች ስለነበሩ፣ ህዝቡም ይህን በቅርብ ሲከታተል ስለነበረ በዚህ ጉዳይ ተቆጥቶ ያው አመፅ ላይ ወጣ። ትናንት እንደሰማችሁት የህዋት ሰዎች ንብረት የሆነውን ሰላም ባስና ደህንነት ይጠቀምበት የነበረውን አንዳንድ መኪና መኪናዎችን አቃጠሉ። አንዳንድም ከተማ ውስጥ የህወሀት ደጋፊ የሆኑ ደነሰዎች ሚስጠር የሚያቀብሉ እነሱን የሚያግዙን ስም በእነሱም ንግድ ድርጅቶች ላይ አደጋ ጥለዋል። ማታ አካባቢ ይህን ዜና የሰሙ ከአርማጮ፣ ከወልቃይት፣ ከጠገዴ የተወጣጡ የአማራ የገበሬ ጦሮች ወደ ጎንደር ከተማ በተለያዩ መኪናዎች ተጭነው መጡ። ቀጥታ ያው እየተታኮሱ ወደ ኮሎኔል ደመቀ ቤት ነው የሄዱት። በተኩሱም የህዋት ሰዎችም ወድቀዋል። ከአማራ ገበሬዎችም ግን ወድቀዋል። ግን መጨረሻ ላይ ኮረኔል ደመቀን ከከበባው አፈ ይዘው ወደ ሴፍ ወደ ሆነ ቦታ ወስደውታል። እንግዲህ በዚህ መንገድ ነው ትናንትና ለልጅ ያደረው። ነዋሪውም ሆነ ከየቦታው የመጡት ታጣቂዎች ሲያነሱት የነበረው ጥያቄ ታፍነው ወዴት እንደተወሰዱ ያልታወቁ የኮሚቴው አባላት ጓዶቻችንና ወንድሞቻችን በመሆናቸው መልሱልን፣ እነሱንም ሳንይዝ አንበተንም የሚል እንደነበር አቶ ክፍሌ ይናገራሉ። ዛሬ ጎንደር በጣም ጸጥ ረጭ ብላ ነበር ያረፈደችው። ሁሉም የንግድ ስራዎች ተዘግተዋል። የመንግስት አገልግሎትም የሚሰጥ አልነበረም። እንግዲህ የገበሬ ጦሩ በዚህ ሁኔታ እያለ ከተማ ወጣቱ ደግሞ ያው በጣም ተማሮ ስላለ በሕወሓት ሰዎች በጣም ስለመረረው ይህን አጋጣሚ በመጠቀም አመፅን ቀጥሎ ትሏል። በዛሬ ሁለት ሁለት የመንግስት የደህንነት የህዋት ደህንነት ሲጠቀምባቸው የነበሩ ሌሎች መኪኖችን አቃጥሏልኝ። አንዳንድ የንግድ ድርጅቶችንም ከትናንቱ በተጨማሪ ተቀላጽ ከከባድ የሚደርሱ አደጋዎችን አድርሰዋል። በግልጽ ነው የተናገሩት። ወጣቶቹ ከህዋት ጋር እየሰራ ያለ የሚያስገድለን፣ በአማራነታችን ላይ ሰይፍ የመዘዛችሁብን፣ ሀገራችን ለቃችሁ እንድትወጡ እያልፍ ያስጠነቅቁ ውለዋል። አሁን ማምሻውንም ከባድ ውጥረት ነው። ነዋሪዎቹ እንደሚሉት ከትላንት ጀምሮ ጎንደር ከተማ ተሸሽገው የተቀመጡ የወልቃየት ተወላጆች፣ የጎንደር ከተማ ነዋሪዎችና ከአርማጮና ከአካባቢው የመጡ ታጣቂዎች በጋራ ሆነው ከከተማው ከመከላከያና ከፌዴራል ፖሊስ አባላት ጋር ተፋጠመዋላቸውን ገልጸው በዛሬ እለትም ከአርማጮና ከአካባቢው በመጡት ታጣቂዎች በአማራ ክልል መንግስትና በከተማው ከንቲባ መካከል ድርድር ተደርጎ ለጊዜው ኮሎኔል ደመቀ ዘውዴን በአደራ የሰሜን ልዩ ኃይል አዛዥ ከንቲባ ጽህፈት ቤት በእነሱ አጠራር ፖሊስ መምሪያ እንዳስረከቧቸው ተናግረዋል። ማምሻውን ፒያሳ አካባቢ እንደነበር የገለጸው ወጣት አማኑኤል ባሳዝነው በትላንትናውም በዛሬውም ሙሉ በቦታው እንደነበር ገልጾልኛል። የጎንደርን ሶስት ጥምቀት በበላይ ነው የወጣው። እንግዲህ ጎንደር ላይ ነው ትልቅ ጥምቀት የሚደረገው። ህዝብም የወጣው ከሶስት ጥምቀት በበላይ ጎንደር ላይ የሚከበረው ጥምቀት ማለት ነው። ሁሉም አንድ አይነት ነው። ሁሉም አንድ አይነት ሰው ነው። አላማው ለመዝረፍ ለምናምን አይደለም፣ የማንነት ነው። በቃ ሁሉም ስሜቱ አንድ አይነት ስሜት ነው። በአንድ ነው የወጣው። ሰውየውን ያው እኛ ጥያቄ ያቀረብን ሚኒሻዎቹ፣ የሸኘናቸው ሚኒሻዎች ማለት ነው፣ የእኛዎቹ ታጥቀው የነበሩትን ሰውየውን መምሪያ ያስረክበናል? ነገ ነገ ወዲያ ትልቁን ጥያቄ ስንጠይቃቸው ያለና፣ እኛ በአባይ ወልዱ በህወሓት አንመራም፣ የሚመራ ቢያዴን ነው። ቢያዴን ደግሞ በህወሓት እየተመራ ስለሆነ ከዛሬ ቀን ጀምሮ ግን ከዛሬ ቀን ጀምሮ ግን በቢያዴን በራሱ ስልጣን ከኛ ህዝብ ጋር ከነገም ጀምረን ሁላችንም አንዱንን እርምጃ እንደምንወስድ ማስጠንቀቂያ ሰጥተዋል። እኛ አሁን ሸኝተናቸው እዛ በኋላ ነው ይህን ሰብስበው ሁላችንም ይህ የመጨረሻ ሸኛኘት ሲደረግ ማለት ነው እና በክብር በጥይት ተተኩሶ በክብር ተጨፍሮ ጉልበታቸውኑ ላይ የሳምን ጀግኖች ብለን ነገ ነገ ወዲያ ግን ከካርናችሁ የአማራ አጥንትና ደም ይውጋን ብለው ነው ምለው የሄዱ እስከ ማምሻው ድረስም የተኩስ ድምፅ በከተማው ይሰማ እንደነበር የተናገሩት ነዋሪዎቹ፣ አሁንም በመከላከያ ሰራዊትና በህዝቡ መካከል ውጥረቱ እንደቀጠለ መሆኑን ገልጸዋል። በሌላ በኩል የብሔራዊ መረጃና ደህንነት አገልግሎት እና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ዛሬ አውጥቶታል በተባለና በመንግስቱ መገናኛ ብዙሀን በተነገረ መግለጫ በኤርትራ ከመሸጉ ጸረ ሰላም ኃይሎች መመሪያ በመቀበል በአማራ ክልል ሰሜን ጎንደርና በትግራይ ክልል በምዕራባዊ ዞኖች ሰላማዊ ሰዎችን በመግደል ዝርፊያ ፈጽመው በህግ ሲፈለጉ የነበሩና ሳይያዙ የቀሩ ካላቸው ሁለት ተጠርጣሪዎች አንደኛው ዛሬ እጁን ሰጥቷል ብለዋል። መግለጫው አክሎም ትናንትናና ዛሬ በሁከት ፈጣሪዎች አማካኝነት በተፈጠረው ሁከትና ግርግር ሳቢያም አምስት ንጹሐን ዜጎች በተባራሪ ጥይት ህይወታቸው አልፏል ብለዋል። ከፌዴራልና ከክልሉ የጸጥታ ኃይሎች ተጨማሪ ጉዳት መድረሱንም ግብረ ኃይሉ መጠቆሙንና መገናኛ ብዙሀኑ ዘግበዋል። በተፈጠረው ሁከት ሳቢያ በሰላማዊ ዜጎችና የንግድ ቤቶች ላይ ጉዳት መድረሱን የፌዴራልና የክልሉ የጸጥታ ኃይሎች ተጨማሪ ጉዳት ከመድረሱ በፊት ሁኔታውን በቁጥጥር ስር መዋላቸውን መግለጫው ተናግሯል። የጋራ ግብረ ኃይሉ መግለጫ አክሎም በህቡዕ በመደራጀት የሽብር ተግባር በመፈጸም የህዝቡን ሰላም እንዲታወክ ባደረጉ አባላት ላይ ህጋዊ እርምጃ መውሰዱንም ማመልከቱ የተዘገበ ሲሆን የተባለው እርምጃ ምን እንደሆነ በዝርዝር አልተገለጸም። የጋራ የጸረ ሽብር ግብረ ኃይሉ መግለጫ በዚሁ መግለጫው በቁጥጥር ስር የዋሉት ግለሰቦች ኤርትራ ውስጥ መሽገው ከሚገኙ የጸረ ሰላምና አሸባሪ ኃይሎች ጋር ቀጥተኛ ግንኙነት በመፍጠርና መመሪያ በመቀበል በአማራ ክልል በሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ቁርቤ አካባቢ እንዲሁም ትግራይ ክልል ምዕራባዊ ዞን ጸገዴ ወረዳ ደንሻና አካባቢው ሲንቀሳቀሱ የነበሩ ናቸው ብሏል። አክሎም ተጠርጣሪዎቹ ሴቶችንና ሕጻናትን ከለላ በማድረግ በመንግስት የጸጥታ ኃይሎች ላይ የመሳሪያ ተኩስ በመክፈትና ቦምብ በመወርወር ጉዳት አድርሰዋል ብሏል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለመገናኛ ብዙሃን በላከው መግለጫ ወደ ተከታዩ የመጽሔት ርዕስ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የቀድሞ ፕሬዚዳንት ጆርጅ ቡሽ ዳላስ ቴክሳስ ውስጥ ለተገደሉት አምስት የፖሊስ አባላት ትናንት በተደረገው የሁሉም እምነቶች የጸሎትና የሽኝት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ፕሬዚዳንት ኦባማ የአገሪቱ ፖሊሲ አባላት የህዝቡን ደህንነት ለመጠበቅ በታታሪነት የሚሰሩ መሆናቸውን ገልጸው አሞግሰዋቸዋል። ይሁንና የተዛቡ አመለካከቶች መኖራቸው ግልጽ ነው ነው ያሉት ፕሬዚዳንቱ። ዝላቲካ ሆክ ያቀናበረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። ኦባማ ሀዘንተኞቹን ያጽናኑት በትላንቱ የጸሎት ስነስርዓት ብቻ ሳይሆን ባለፈው ወር በኦርላንዶ ፍሎሪዳ፣ ባለፈው አመት በቻርልስተን ደቡብ ካሮላይና፣ እንዲሁም በሌሎች ቦታዎች ሀዘንተኞችን ያጽናኑባቸው ሁኔታዎች ነበሩ። በፕሬዝደንትነቴ ወቅት እጅግ በበዙ የሀዘን ወቅቶች ላይ ንግግር አድርጌያለሁ። ህብረተሰብ የበዛውን ኃላፊነት በፖሊሶች ላይ በመጣል ለሚፈጽማቸው ተግባሮች ግን ያነሰ ኃላፊነት ይወስዳል ብለዋል። ኦባማ በንግግራቸው በዓለም ስላለ ሁኔታ የሚኖረንን አመለካከት መቆጣጠር እንችላለን። በእርስ በራሳችን ላይ ያለውን አያያዝም መቆጣጠር እንችላለን። የቀድሞ ፕሬዝደንት ጆርጅ ዳብሊ ቡሽ ባደረጉት ንግግርም የሰዎችን መልካም ገጽታ ለማሳየት ሞክረዋል። በህልማችን ያየናትን አይነት ሰብአዊነት የተላበሰች አገር ለመገንባት የምንችለው መለዮ ያጠለቁ ወንዶችና ሴቶች በዘብ ሲቆሙ እንደሆነ እናውቃለን። የትላንቱ የጸሎት ሥነ ሥርዓት በተፈጸመበት የሙዚቃ አዳራሽ ውጭ ከነበሩት ሰዎች መካከል አንዳንዶቹ የፕሬዝደንት ኦባማን በቀብር ሥነ ሥርዓቱ መገኘት አሞግሰዋል። ኮርኒሊስ ሮበርትሰን አንዱ ናቸው። እዚህ ድረስ መጥቶ ከባድ ሐዘን የደረሰባትን ከተማ ያጽናና ከፍተኛው የሀገሪቱ ወታደራዊ ኃይል አዛዥ ያለን በመሆኑ ደስታ ይሰማኛል። በርካታ ሌሎች ግን አፍሪካውያን አሜሪካውያን እንደገና በማንሰራራት ላይ ያለው ዘረኝነት ሰለባዎች ናቸው ይላሉ። ሊዮኔሳ ሞርጋን ገና ያላቆሙ ነገሮች እንዳሉ ይሰማኛል ብለዋል። ለረጅም ጊዜ ሲካሄዱ የቆዩ ነገሮች እንዳሉ ይሰማኛል። እኔ ራሴ ባለቤቴና የማውቃቸው ሰዎች የገጠሙን ተሞክሮዎች አሉ። ይሁንና ጥላቻን ሳይሆን ፍቅርን ማስፋፋት ያለብን ይመስለኛል። ፖሊሶቹ የሚገደሉበት ምክንያት መኖር የለበትም። ዶሚኒክ አሌክሳንደር የተባሉት ደግሞ ጉዳዩ መፍትሔ ማግኘት አለበት ብለዋል። ፕሬዝደንቱና በህዝብ የተመረጡ ባለሥልጣኖች ለችግሩ መፍትሄ እንዲያገኙ እንፈልጋለን። ጉዳዩ ከተፈጸመ በኋላ ሳይሆን እንዲህ አይነት ተግባር እንዳይደረግ በመላ ሀገሪቱ ያለውን ማኅበረሰብ ላስቆጣው ጉዳይ ሕጎችንና ፖሊሲዎችን በመለወጥ መፍትሄ ማግኘት ያስፈልጋል። አንዳንዶቹ ደግሞ የተሻለ ጊዜ እንደነበር በመግለጽ አስታውሰዋል። በአሁኑ ወቅት ጥሮታ ላይ ያሉ የፌዴራል መርመራ ክፍል ሠራተኛ ጄሪ ፉስሌር በበኩላቸው I'm 75 years ሰባ አምስት ዓመት ሆኖኛል። በጣም የተቀራረበ ህዝብ ያላት ሀገር የነበረችበትን ጊዜ አስታውሳለሁ። ሁሉም ሀገር ወዳድ ነበር። ወደዚያ እንመለሳለን ብዬ ተስፋ አደርጋለሁ። ሰዎች ምን እያሉ እንደሆነ በመደማመጥ መግባባት ከቻልን ቁስሉ መዳን ይጀምር ይሆናል። ቶኒ ኢቫንስ የተባሉ ካህን አፍሪቃዊ አሜሪካዊ ግን ባለፈው የሀገሪቱ ታሪክና በተፈጸሙት ተግባሮች ምክንያት ቁስሉ በቀላሉ ላይድን ይችላል፣ እንዳውም ነገሮች በፍጥነት ሊፈነዱ ይችላሉ ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ዜጎች ለረጅም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ እንደሚያወግዝ የመላ ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። መግለጫው በተጨማሪ ለጠፋው ሕይወትና ለወደመው ንብረት ምክንያት ናቸው ያላቸው ባለስልጣናት ሕግ ፊት እንዲቀርቡ ጠይቋል። ድርጅቱ ትናንት በጠራው መግለጫ ላይ ጋዜጣዊ መግለጫ ላይ የተገኙ ቤታችን ፈርሶብናል ያሉ ነዋሪዎችም ተፈጸመብን ስላሉት በደል ዘርዝረው መፍትሄ እንዲሰጣቸው ጠይቀዋል። በጋዜጣዊ ጉባኤው ላይ የተገኘው ዘጋቢያችን መለስካቸው አመሃ ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መያድ አዲስ አበባ በሚገኘው ዋና ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ በርዕሱ ላይ ዜጎች ለረዥም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ ያወግዛል ይላል። በመቀጠልም በቅርቡ በላፍቶ ክፍለ ከተማ ቀበሌ 01 በተለያዩ ሰፈሮች ከ20ሺ በላይ ቤቶች በመንግስት አፍራሽ ገብረ ኃይል እንዲፈርሱ መደረጉንና በዚህ መካከል ከፍተኛ የንብረት ውድመትና የሕይወት ጥፋት መከተሉን ይጠቅሳል። በዚህም ድርጅቱ የተሰማውን ሐዘን ገልጿል። መያድ ተፈናቃዮች ናቸው ያላቸውን ዜጎች ኑሮ ያስተካክል ዘንድም መንግስት የተለያዩ እርምጃዎችን እንዲወስድ ጠይቋል። የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ይህን መግለጫ በንባብ አሰምተው ነበረ። ለጠፋ ህይወትና ለወደመው ንብረት ምክንያት የሆኑ በመንግስት ኃላፊነት ላይ የሚገኙ ባለስልጣናት ለህግ እንዲቀርቡ፣ በዚህ ክረምት በጎዳና ላይ ፈሰው ለሚገኙት ዜጎች መንግስት በአስቸኳይ ልብስ፣ ምግብ፣ መጠለያና ሌሎቹን መሟላት ያለባቸውን ነገሮች እንዳሟላ፣ ለወደፊትም ቢሆን ከክፍለ ሀገር ቀበሌዎች ጀምሮ እስከ መሃል አገር አዲስ አበባ ድረስ ህዝቡን ንብረቱን በማውደት ቤቱን በማፍረስ ከማተራመስና ኃላፊነት ከጎደለው አሰራር እንድቆጠብ መያድ በጥብቅ ያሳስባል። አቶ ኢየሱፍ አሊ ይመር የተባሉ ነፋስ ስልክ ላፍቶ ከተማ 01 ቀበሌ ነዋሪ ነኝ ይላሉ። በዚህ ጋዜጣዊ መግለጫ ላይ መያድ ካቀረባቸው ምስክሮችም አንዱ ናቸው። ቤታቸው ከፈረሰባቸው ሰዎች መካከል አንዱ እንደሆኑና ከ20 ዓመታት ላላነሰ ጊዜ እንደኖሩም ይናገራሉ። በአካባቢው የተፈጠረውን እንደዚህ ሲሉ ያብራራሉ። በእለቱ የበላይ አካል የሚባል ሰው መጥቶ ትጠረጋላችሁ ነው ያለው። ቆሻሻ ነን ወይ? ብለና ትጠረጋላችሁ ሲል ቆሻሻ ነን ወይ? እረ ለመሆኑ ብዙም ልጆች ጥያቄ ያቀረቡ ልጆች አሁን ተይዘዋል፣ እየተፈለገም ነው ተይዘዋል። የኢትዮጵያ መንግስት የኤርትራን ሕዝብ እንኳ ተገንጥላ ያለችውን የኤርትራን ሕዝብ እንኳ መጠለያ ሰርቶ እየተቀበለ ነው። እኛ እዚህ ለአባይ ግድብ ለአገሪቷ መስተዋጦ የምናደርገውን ሕዝብ እንዴት እንዴት ነው መንግስታችን ይሄንን የሚሰራ ሲባል መልሳችን ተጠረጋላችሁ ቦታም ልስታችሁ የለም መጠለያም ሄዱ የለም ምንም የለም። እንደተባለው ሁለት ሶስት ቀን ሳይቆይ ወዲያው በእመም በስድስት በሰባት ዶዘር ይሄ ሰንሰል በዲያገት ላይና በምን ላይ በሚሄድ ሰንሰል እንለኛ በእሱ ነው የአንዱ ቤት አንዱ እንኳ አያስታውቅም። እቃውንም፣ ሁሉንም ቴሌቪዥን ምናምን ምናምን ዲሽ የሚባለው ነገር በሙሉ አንዱ በአንዱ አድርጎ ጨረሰ። ጨርሶም ደግሞ የደረሳችሁም ያለ መንግስት የለም። ዝም ብለን እዛው ፍራሹ ላይ ነን ያለ ነው። ቆይ መንግስት ይህን ይሰራል እንዲው፣ ወገንስ የለንም? የዓለም ተከራካሪስ እንዴት ነው የለንም? አቶ የሱፍ አሊ ይመር አሁን ቤታቸው የፈረሰባቸው ሰዎች ያሉበትን ሁኔታም ዘርዝረው አቤቱታቸውን ለመንግስት ነው ያሰሙት። የሁለተኛ ክፍል የሶስተኛ ክፍል ተማሪ ቤታቸው ሲፈርስ ታንቀን እንሙት እያሉ ተማሪዎቹ ልጆች ትላልቆቹ ተማሪዎቹ ልጆች ቤታችን ፈረሰ የት እንድረስ እያሉ ልጆቻችን እኔ ያው ልጆቼ ነው የምጠብቀው። የአምስት ልጆች አባት ነኝ። ልጆቼ ነው የምጠብቀው። ስራም ትቻለሁ። የግለሰብ ሰራተኛ ነኝ። ያ ግለሰብም ታልሰራው አያቀምሰኝም። ግን ልጆችን፣ አረ የመንግስት ያለ፣ አረ መፍትሄ እንዳለ የመንግስት ያለ፣ ጨርሻል። ሀጂ አብደላ ሁሴን የሚባሉ የነፋስ ስልክ ክፍለ ከተማ ዜሮ አንድ ቀበሌ ማንጎ በሚባል ሰፈር ይኖሩ እንደነበር ይናገራሉ። ቤት የማፍረሱ ነገር ከመነሳቱ በፊት የአካባቢው የቀበሌ ባለሥልጣናት ለሻይ እያሉ ገንዘብ ከነዋሪው እየወሰዱ ቤቱን እንዲሠራ ይፈቅዱ እንደነበረ እና ከዚያም በላይ መንግሥት በሚዘረጋቸው የልማት እቅዶች ሲሳተፍ እንደነበረ ያስታውሳሉ። በሌሊት ገባብን፣ እቃ አውጥለ፣ ልጆቻችሁን አውጥለ፣ ለየተኛን ድረስ ለሊት ነው ስንነሳ፣ ልጆቻችን ተባሩ ተባሩ፣ ወደ ወንዝ ነው ሮጥብን፣ ሊገባ በውሃ ሊገቡብን፣ እቃ እንዴት እናውጣ እንደገና ልጆቻችንን ለመያዝ በዚህ ስድስት ግሬደር መሬት የሚቆፍረው እንዳለ ቤቱንስ ከማፍረስ ዕቃ ከማጥፋት ህይወቱን ካን ወጥተዋል ወይ ብሎ አልጠየቀንም። በመንግስት የሚንበድለን ነው። ይህንን አስር አስራ አንድ አመት ሲና ለማ ከቆየን በኋላ ልጆች ጉልበታችን ደክሟል። ከእንግዲህ የምንሰራው የለንም። የሚጦረን የለን። ዘመድ አለው፣ እስከ ክፍለ ሀገርም ዘመድ ደርሶ ያነሳውም አለ። እኛ ግን ዘመድ የለን። አሁንም ያው እዛ በዝናም እና ልጆቻችን እንዴት እናድርጋቸው? ህፃናትን እስካሁንም ከተባረሩበት ያልተመልሱም አሉ። በሌላ ቦታ ምስኪኖችን ወይም መውደቂያ የሌላቸውን እንመዘግባለን ብሎ ከዳርዳር ያወራሉ። እኛ ጋር የመጡ ነገር የለም። ያው እዛው ሜዳ ቁጭ ብለን ዝናብ እና በርድ እየተፈራረቀብን ሞታችን ነው የምንጠብቀው። እንደሚደርስልን ያቃልካል። እንዲደርስልን ቃላት ያድረኛል። ወይዘሮ ዘቢባ ከማልም ከዚሁ ማንጎ ከሚባል ሰፈር ነዋሪ የነበሩ ናቸው የደረሰባቸውንና ያሉበትን ሁኔታ እንደሚከተለው ገልጸውታል በቃችን ላይ ነው አምድሰው የደረሰ መሰብ ሁን ስንት ነጥ ስንት ቃለን በቃ ነው ወደቀው አሁን ያለሁት ቆርቆሮ ነገር የሆነች ነገር ጋርቼ ማየት ማመን ነው ሄዶ ካላዩት ማንም ሰው አያምንም ጫካ ውስጥ ነው ያለ ነው ሴት ልጅ አለች የደረሰች የት ላድርጋት ማን ጋር አስጠጋት እሷን አቅፌ ጭቃ ላይ ወድቄ ሜዳ ላይ ነው ያለሁት ጅባ አለ ጫካ ነው ቦታችን። አሁን ሜዳ ላይ ፈሰስ የሄደው ዘመድ ያለ ወደ ዘመዱ ሶስት አራት ሆኖ በአንድ ቤት ላይ ሜዳ ካለ ሜዳው ላይ አንጥፎ ይሄ ነው ብሎ መናገር በጣም ይከብዳል። ቦታው ላይ ቢታዩ እና አሁን ያንን መብቴ ምንድን ነው ማድረግ ያለ ብለማና ቤት የምንለው ዜግነታችን እኮ አልታወቀም። ግማሽ ከሰው ሀገር ላይ ተቃጥሎ ስንት ፈተና አይቶ ያመጣትን ብር ቤት ገዛን ቤት ቦታ አገኘን ብለው በዛች ላይ ለቆ አሁን ያለ የሌለውን ጭርስ አድርጎ ከጨረሰ በኋላ ምንድን ነው ማድረግ ያለበት? ተሰደድን እኮ። የአሜሪካ ድምፅ ሬዲዮ ቀደም ሲል በተመሳሳይ ችግር ላይ የአዲስ አበባ አስተዳደር ከንቲባ ጽፈት ቤትንና የካቢኔ ኃላፊ የሆኑትን አቶ አሰግድ ጌታቸውን በሰፊው አናግሮ ነበረ። አቶ አሰግድ ጌታቸው በወቅቱ መጠለያ ለሌላቸው መንግስት መፍትሄ አዘጋጅተዋል ሲሉ መናገራቸው አይዘነጋም። አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንዲናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለአራት ሰዓት 20 ጉዳይ ነው። አሁን አዲስ አበባ ላይ ዋሽንግተን ዲሲና በአካባቢዋ ደግሞ ከቀኑ 8 ሰዓት ከ40 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና አሉላ ያሰማናል። የዩናይት ስቴትስ ጦር ሰራዊት በደቡብ ሱዳን ለቀናት የተካሄዱ ግጭቶች በመቶዎች ለተቆጠሩ ሰዎች ሕይወት መጥፋት ምክንያት ከሆነና ዳግም እርስ በርስ ጦርነት ሊነሳ ይችላል የሚል ፍራቻ ካሳደረ በኋላ አርባ የሚሆኑ ወታደሮችም በዋና ከተማይቱ ማሰማራቱ ተገለጠ። የጦር ሰራዊቱ የአፍሪካ ገጽ እንደገለጸው ወታደሮች ወደ ጁባ የተላኩት በዚያ የሚገኘውን ዩናይት ስቴትስ ኤምባሲ ደህንነት እንዲጠብቁና የውጭ ጉዳይ መስሪያ ቤቱ በሰጠው መመሪያ መሰረትም ለጊዜው በስራ አስፈላጊ ያልሆኑ የአሜሪካውያን ሰራተኞች ሀገሪቱን ለቀው እንዲወጡ ለመርዳት ነው። ጀርመንና ህንድን ጨምሮ ሌሎች መንግስታትም ሰራተኞቻቸውን ለማስወጣት ተመሳሳይ እርምጃ መውሰዳቸው ተገልጠዋል። በሌላ አካባቢው ዜና በቋፍ ላይ የሚገኘው በሁለቱ ተቀናቃኝ የደቡብ ሱዳን መሪዎች ትላንት በዋና ከተማዋ ጁባ የታወጀው ተኩስ አቁም የያዘ ይመስላል ተብሏል። በፕሬዚዳንት ሳልቫኪርና ለረዥም ጊዜ ተቃዋሚያቸው ምክትላቸው ፕሬዚዳንት ራይክ ማቻር የተጠራውን ተኩስ አቁም በውጊያዎች የተሰላችሁ ነዋሪዎችና አዲሷ ሀገር ሙሉ በሙሉ የእርስ በርስ ውጊያ ውስጥ እንዳትገባ ስጋት ያደረባቸው በአዳም መንግስታት በደስታ መቀበላቸው ተገልጠዋል። የተሻለች ኡጋንዳን ለመፍጠር ዜጎች በያዙት ትግል ተስፋ መቁረጥ የለባቸውም ሲሉ የኡጋንዳ ተቃዋሚ ፓርቲ መድረክ ለዲሞክራሲያዊ ለውጦች መሪ ዶክተር ኪሳ ቤሲጄ አሳሰቡ። የኡጋንዳውን ሞኒተር ጋዜጣ እንደዘገበው ቤሲጄ ለደጋፊዎቻቸው ባስተላለፉት በዚህ መልእክታቸው ሀገራችንን መልሰን የእኛ ማድረግ ካሉት ትግል ላይ መሆናቸውን አስታውሰው ያ እውን እስኪሆንም ድረስ ማፈግፈግ አይኖርም ብለዋል። አድማጮች ለርዕሰ ወሬዎቹ የተያዘው ጊዜ በዚሁ አበቃ። አመሰግናለሁ አሉላ ለአርዕስተ ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ተከታዩ ዘገባ እናልፋለን። አሜሪካና ህዝቧ አሜሪካ ከብሪታንያ አገዛዝ እንደ አውሮፓውያን የዘመን አቆጣጠር በ1776 ዓ ም በኢትዮጵያ አቆጣጠር በ1769 ዓ ም መሆኑ ነው። ነጻነቷን ባወጀች ጊዜ ቅኝ ገዢዎች መርዷቸውን በጋዜጣ ነበር የሰሙት። ያኔ አሜሪካውያኑ ያጸደቁትን አዲስ የአርነት አዋጅ በህትመቱ ያወጣ የመጀመሪያ ጋዜጣ አሜሪካን ወደ አብዮቱ በማንደርደር በመገናኛ ብዙኃን የነበረውን ጉልበት ለመዳሰስ ዋሽንግተን ውስጥ የተከፈተው አውደ ርዕይ አብይ ትኩረቱ አድርጎታል። ቆንጅታየ ለዛሬው የአሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች። ባለፈው ሳምንት ሰኞ እንደተከበረው ሁሉ አሜሪካውያን በየዓመቱ እንደ አውሮፓውያን አቆጣጠር ሐምሌ አራት ቀን ሀገራቸው ከብሪታንያ ቅኝ ግዛትነት ነፃነቷን ያወጀችበትን መታሰቢያ በዓል በወታደራዊ ባንድ መዝሙሮች፣ በሰልፎችና በርችት ተኩስ ያከብራሉ። ዋሽንግተን የሚገኘው የዜናና የጋዜጠኝነት ሙያ ቤተ መዘክር የሆነው ኒውዚየም ደግሞ የነጻነት ቀንን ከዚህ ለየት ባለ መንገድ አክብሯል እያከበረም ነው። ኒውዚየም በ18ኛው ክፍለ ዘመን አሜሪካ የፕሬሱ ኃይል ምን ያህል እንደነበረ የሚመረምር ኤግዚቢሽን ከፍቶ ለህዝብ እያሳየ ነው። ፓሪ ሮል በኒውዚየም የአውደ ርዕዮች እድገት ማደራጃ ዋና ስራ አስኪያጅ ናቸው። ይህ አውደ ርዕይ ከቅኝ ግዛት ቶ አሜሪካ ከብሪታንያ አስተዳደር ነጻ መውጣት አለብን ለሚለው አቋሟ በመሞገት የሮድና የአቤቱን ነበልባል ያቀጣጠሉ አታሚዎችና አሳታሚዎችን ታሪክ የሚያወሳ ነው። አሜሪካ ነጻነቷን ስታውጅ ዴክላሬሽን ኦፍ ኢንዲፐንደንስ የነጻነት አዋጅን በህትመቱ በማውጣት የመጀመሪያ የሆነው ጋዜጣ ዘ ፔንሲልቬንያ ኢቪኒንግ ፖስት የሚባለው ነበር። ዛሬ ህዝቡ ዜናን ከፌስቡክ፣ ከትዊተር፣ ከኢንስታግራም፣ ከራዲዮ፣ ቴሌቪዥን ያገኛል። ድሮ ግን ጋዜጣ ብቻ ነበር። ሀሳቦች በክርክር በውይይት የሚፋጩት ጋዜጣ ላይ ነበር። ከታላቋ ብሪታንያ መላቀቅ ይጠቅማል፣ ይጎዳል የሚለው ክርክር የተካሄደው በጋዜጣ ላይ ነበር። ሁለት መቶ አርባ ዓመታት ያስቆጠረው ደ ፔንስልቬንያ ኢቭኒንግ ፖስት ጋዜጣ በአሁኑ ጊዜ የቀሩት አስራ ዘጠኝ ቅጂዎች ብቻ እንደሆኑ ነው የሚታመነው። አንደኛው ቅጂ ከነ አራቱም ገጾቹ በኒውዚየሙ አውደ ርዕይ ላይ ቀርቧል። ታዲያ እንደ ብዙዎች እምነት የአሜሪካን ነፃነት ጎዳና አቅጣጫ ያስያዙት ከአሜሪካ መስራች አባቶች አንዱ የሆነው ቶማስ ፔን ያሳትመው የነበረውን በራሪ ጽሁፍ ኮመን ሴንስን የመሳሰሉት እንደሆኑ ነው። አሜሪካ በጊዜው ፊደል በቆጠረ ህዝብ ብዛት ቀዳሚ ከነበሩት ሀገሮች አንዷ ነበረች። እናም ማንበብ ከሚችለው ህዝቧ ግማሹ ስለ ኮመን ሴንስ በራሪ ጽሁፍ ወሬ ሰምቷል ወይም ደግሞ በከፊልም ቢሆን አንብቦታል። በጣም የሚገርም ነገር ነው። ኮመን ሴንስ በየምግብና መጠጥ ቤቱ ይነበብ ነበር። ያገኘ ከሰው ላይ ይገዛል፣ አንዱ ለአንዱ ያቀብለዋል፣ ጮክ ብለው ያነቡታል። ጀነራል ዋሽንግተን ለሰራዊታቸው አስነብበውታል። እንዲያውም ወታደር መመልመያ ሆኖ ነበር ይላል ኒውዚየም ለዚህ ኤግዚቢሽን ያዘጋጀው ፊልም በቅንጫቢ እንደተሰማው። ማንበብ ለማይችል ደግሞ በየቡና ቤቱ፣ በየመጠጡና ምግብ ቤቱ፣ በየመንገዱ ዳር ይነበባል። ክርክር፣ ውይይት ይካሄድበታል። ስለዚህ በየጊዜው ጠንካራ የሕዝብ መገናኛ ነበር። ዛሬ ዜና በሰከንድ በሚሊሰከንድ ፍጥነት ነው የሚሰራጨው። ያኔ ግን የነጻነቱ ዜና በቅኝ ግዛቶቹ በጠቅላላ እንዲሁም ከውቅያኖስ ባሻገር ብሪታንያ ለመድረስ ስድስት ሳምንት ገደማ ውስጥ ነበር። የቶማስ ፔን እና ሌሎችም አገር ወዳድ ጀግኖች ታሪክ በኒውዚየም አዳራሹ በትላልቅ ሰሌዳዎች ላይ በሰፈሩ ጽሑፎች ይስተዋላል። ቤተ መዘክሩ ባሰናዳቸው ቪዲዮዎች በርካታ ታዋቂ የሚዲያ ሰዎች የእነ ቶማስ ፔይንን ስራዎች ይተርካሉ። 1776 ሰበር ዜና ነጻነት በሚል ርዕስ የተሰናዳው አውደ ርእይ ፕሬሱ ያኔ የነበረውንና ዛሬ ያለውን ጉልበት በማሳየት ረገድ ያግዛል። ኒውዚየም የተቋቋመበት ተልእኮም ይኸው ነው ብለዋል የቤተ መዘክሩ የኤግዚቢት ዲሬክተር ፓቲሮል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር ተከታዩ ቅንብር ነው። በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ያለው የምርጫ ዘመቻ እንግዲህ ልዩ መልክ እየያዘ ነው። ከዲሞክራቲክ ፓርቲው ሁለቱ የቀድሞ ተቀናቃኝ እጩዎች ሂላሪ ክሊንተን እና በርኒ ሳንደርስ የሪፐብሊካን ፓርቲውን ተወካይ ዶናልድ ትራምፕን ለማሸነፍ እንደሚተባበሩ ቃል ተገባብተዋል። ለረጅም ጊዜ ሲጠበቅ ቢቆይም ሳንደርስ ትናንት በመጨረሻ ለክሊንተን ድጋፋቸውን በይፋ ሰጥተዋል። እርምጃውም የፊታችን ጥቅምት 29 ጠቅላላ ምርጫ እስኪደረግ ባለው ጊዜ በዲሞክራቲክ ፓርቲ ውስጥ መከፋፈል እንዳይኖር ግዙፍ አስተዋጽኦ ይኖረዋል ተብሏል። ጂም አሎን በዚህ ርዕስ ዙሪያ ያጠናቀራቸው ዘገባዎች አሉ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ እንደሚከተለው ያቀርበዋል። የቬርሞንቱ ሴናተር በርኒ ሳንደርስ ለረጅም ጊዜ ጠንካራ የምርጫ ዘመቻ ሲያካሂዱ ቆይተው ትላንት በይፋ ከውድድሩ መውጣታቸውን ካሳወቁ በኋላ ድጋፋቸውን ለሂለሪ ክሊንተን ሰጥተዋል። ቀጣዩዋ የዩናይትድ ስቴትስ ፕሬዚደንት ሂለሪ መሆናቸውን ለማረጋገጥ የተቻለኝን ሁሉ ለማድረግ አቅጃለሁ። በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን የሰጡት ግን እንዲህ በቀላሉ አይደለም። በሁለቱ መካከል ለበርካታ ሳምንታት ድርድሮች ተደርገዋል። የመስጠትና መቀበል ዲሞክራሲያዊ ውይይቶች በጥልቀት ተካሂደዋል። ሂለሪ ክሊንተን ከሪፐብሊካን ፓርቲው ተወካይ ዶናልድ ትራምፕ ጋር ወደፊት ለሚያደርጉት ከባድ ትግል የዲሞክራቲክ ፓርቲውን አንድ አድርጎ ከጀርባቸው ለማሰለፍ መድረኩን አመቻችቷል። ሂለሪ ክሊንተን በተፈጠረላቸው ዕድል እጅግ መደሰታቸውን ወዲያውኑ ለደጋፊዎቻቸው ገልጸዋል። ከሴኔተር ሳንደርስ ጋር እዚህ ኒው ሃምፕሽር መገኘቴ ትልቅ መልእክት ያስተላልፋል። ሁለታችንም በአንድ ወገን በመቆማችን መጪውን የምርጫ ጉዞ እጅግ ተወዳጅ ያደርገዋል። ምክንያቱ ለምን እንደሆነ ታውቃላችሁ። አንድ ላይ ስንቆም ጠንካራ ስለምንሆን ነው። ሁለቱ ጃሩ የሪፐብሊካኑ ፓርቲ እጩ ተወዳዳሪ ዶናልድ ትራምፕ፣ የሁለቱ የቀድሞ ከባድ ተቀናቃኞች የሂለሪና ሳንደርስ አንድነት መፍጠር ሳያሳስባቸው የቀረ አይመስልም። ወዲያው ነበር በትዊተር አማካይነት አስተያየት የሰጡት። ያቺ የተለመደች ዝልፊያቸውም ታክሎባታል። እንዲህ ነበር ባጭሩ ያሉት። ሳንደርስ ለክሊንተን ተሸጡ፣ ደጋፊዎቻቸውን አሳዘኑ ሲሉም ሴናተሩን ወነጀሉ። በምርጫ ዘመቻቸው ላይ ደግሞ ሂለሪ ክሊንተንን የግል ኢሜይላቸውን ለመንግሥት ሥራ ብቻ ከሚፈቀድላቸው አሰራር ጋር ተጠቅመውበታል ሲሉ ማጥቃታቸውን ቀጠሉ። ሺ ኢዝ ኤይደር አ ላየር ኦር ግሮስሊ ኢንካምፕቴንት ዋን ኦር ዚ አዘር። ሂለሪ ወይ ውሸታም ናት ወይም ፍጹም ችሎታ የሌላት ግለሰብ ናት። ከእነኚህ ሁለት መገለጫዎች የአንደኛው ናት። በግሌ ግን ሁለቱንም ሳትሆን አትቀርም፣ ውሸታምም ችሎታ ቢስም። ትራምፕ የፈለጉትን ይበሉ እንጂ ታዲያ የፖለቲካ ትንታኞች ሳንደርስ ለክሊንተን በይፋ የሰጡት ድጋፍ ፓርቲውን አንድ በማድረግ ረገድ ጠቃሚ እርምጃ ነው ይላሉ። የሁለቱም ፓርቲዎች የፖሊሲ ማዕከሉ ባልደረባ ጆን ፍሮንቲየር አንዱ ናቸው። እኔ እንደሚመስለኝ በቀጣዩ ዘመቻ በርኒ ሳንደርስ ሁነኛ ሚና መጫወት ከፈለጉ ሙሉ በሙሉ ዶናልድ ትራምፕን ለመቃወምና ለማጥቃት መቅረብ አለባቸው። በተለይ የትራምፕን ድክመቶች እየነቀሱ በማውጣት ማሳየት ይኖርባቸዋል። ዝም ብለው የሂላሪ ከፍተኛ ደጋፊ መሆናቸውን አይደለም ማሳየት ያለባቸው። ሳንደርስ ለደጋፊዎቻቸው ማስረዳት ያለባቸው ዶናልድ ትራምፕ የሕዝብ ተቀባይነት እንደሌላቸውና ከዲሞክራቲክ ፓርቲው እጩዎች የተሻሉ አማራጭ አለመሆናቸውን ነው። አዲስ የወጡ የሕዝብ አስተያየት መለኪያዎች ሂለሪ ክሊንተን አሁንም የወጣቶችን መራጮች ድጋፍ ለማግኘት እየተውተረተሩ መሆናቸውን ያመለክታሉ። ብዙዎቹ ሳንደርስን ነው የሚፈልጉት። የጋለፕ የሕዝብ አስተያየት ሰብሳቢው ፍራንክ ኒውፖርት እንደሚሉት በርኒ ሳንደርስ ለሂለሪ ክሊንተን የሰጡት ድጋፍ በማያጠራጥር ጠቀሜታ አለው፣ ይረዳቸዋል። ለመምረጥ የተመዘገቡ የስፓኝ ዝርያ ያላቸው ሰዎች በብዛት ወጥተው ድምፅ እንዲሰጡ ለማድረግ ይሞክራሉ። ኦባማ እንዳደረጉት ሁሉ ጥቁር አሜሪካውያን በነቂስ ወጥተው እንዲመርጡ ለማድረግም ይሞክራሉ። የወጣቶቹንም ድምፅ ለማግኘት ነው በተመሳሳይ የሚጥሩት። ቀላል ፈተና ግን አይሆንላቸውም። ሂላሪ ክሊንተን በሳንደርስ ድጋፍ ላይ ብቻ አይተማመኑም። የፕሬዝደንት ኦባማን እርዳታም ይሻሉ። ባለፈው ሳምንት ኖርዝ ካሮላይና ክፍለ ግዛት እንደታየ ሁሉ ፕሬዝደንት ኦባማ ወደፊትም ከሂለሪ ክሊንተን ጋር በጋራ የምረጡ ዘመቻ ላይ እንደሚታዩ ይጠበቃል። ለመሆኑ በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን ሳይሰጡ ለምን ለዚህን ያህል ረጅም ጊዜ ቆዩ? ከደጋፊዎቻቸው አንዱ ዲሞክራሲ ፎር አሜሪካ የተሰኘው ድርጅት አባል ኒል ስሮካ እንደሚሉት እስካሁን የታገሉላቸው ጉዳዮች በሕዝቡ አእምሮ ውስጥ በደንብ እንዲሰርጽ ለማድረግ ነው። ሳንደርስ በፕሬዚደንትነት ቢመረጡ ፖሊሲዎቻቸው ምን እንደሆኑ በዝርዝር ሲያስተዋውቁ ቆይተዋልና ሕዝቡ በደንብ እንዲረዳላቸውም ይሻሉ። ሌላው ደግሞ እዚህ ያደረሷቸውን ደጋፊዎቻቸውን ማረጋጋት ነበረባቸው። ዝም ብለው ሜዳ ላይ በትነው መሄድ አልፈለጉም። ደጋፊዎቻቸው ለሳንደርስ ፍጹም ታማኝ ሆነው የቆዩትን ያህል እርሳቸውን በተመሳሳይ ምላሽ መስጠት ይጠበቅባቸዋል። በምርጫ ዘመቻው ወቅት ሳንደርስ አልፎ አልፎ ሂለሪ ክሊንተንን አጥብቀው ይቃወሙ ነበርና ደግሞ ወዲያው ተነስተው ድጋፋቸውን መቸር፣ እዚህም እዚያም መረጋጭ እንዳያስብላቸው ሳይሰጉ አልቀረም። ለማንኛውም አሁን የቀረው ትልቁ ውጥረት ዲሞክራቲክ ፓርቲያቸው እንዳይከፋፈል አንድ ሆኖ እንዲቆይ ማድረጉ ላይ በመሆኑ ሁለቱ ማለት በርኒ ሳንደርስና ሂለሪ ክሊንተን ይስማማሉ። በምርጫ ዘመቻቸው ወቅት በጤና ጥበቃ የከፍተኛ ትምህርት ለሁሉም በቀላሉና በዝቅተኛ ዋጋ ማግኘት በሚያስችልና በሠራተኛ ደሞዝ ክፍያ ፖሊሲ ላይ ሁለቱ ክፉኛ ሲወነጃጀሉና ሲነቃቀፉ ቆይተዋል። ያ ከዘመቻው ጋር ሊያበቃና ወደፊት በጋራ ተባብረው ለመሥራት መስማማት የዲሞክራሲ የመስጠትና መቀበል ባሕሪ መሆኑንም ያሰምሩበታል። ሴቶችና ቤተሰብ ዋሽንግተን ዲሲ ለሚኖሩ አፍሪካውያን የጤናና የትምህርት እንዲሁም የቋንቋ የተለያዩ የመማከር አገልግሎቶችን ጠንከር አድርገው ለማድረስ በከተማዋ ከንቲባ ጽሕፈት ቤት ውስጥ የተመሠረተውን ክፍል በወይዘሮ ቅድስት ገረመው ይመራል። በኮሚሽነርነት በመስሪያ ቤቱ በአፍሪካውያን ማህበረሰብ መካከል እንደ ድልድይ እንድናገለግል የተመረጥን ነን ያሉት ወይዘሮ ቅድስት ወገኖቼ በአገልግሎቱ ተጠቀሙ፣ ተሳተፉ በማለትም ጥሪ ያቀርባሉ። ወይዘሮ ቅድስት በቅርቡ የአሜሪካ ድምፅ የአፍሪቃ ክፍል የመጪው የዩናይት ስቴትስ ምርጫና የአፍሪቃውያን ሚና በሚል ርዕስ ባካሄደው ውይይት ላይ ከተጋበዙ ተሳታፊዎች ውስጥ አንዷ ናቸው። ቆንጅታየ ለምሽቱ አወያይታቸዋለች። በምርጫ ተሳትፎ ዙሪያ የተካሄደ ውይይት እንዳስደሰታቸው በሚናገሩበት ነው የሚጀምረው። በመጀመሪያ እዚህ ስቱዲዮ ውስጥ ስለጋበዛችሁኝ በጣም አመሰግናለሁኝ። ይሄ መድረክ ብዙ ነገሮችን ያካተተ መድረክ ነው። በጣም ደስ ብሎናል። በተለይም ደግሞ እኔ በአፍሪካዊነቴ በኢትዮጵያዊነቴ፣ በሶስተኛ ደረጃ ደግሞ በአሜሪካዊነቴ እንዲህ አይነት ነገሮችን ማየት በጣም ደስ ይለኛል። እና ጥሩ ስብሰባ ነበረ። ከውይይቱ ውስጥ በጣም ልቤን የነካው በተለይ ምርጫ የሁላችንንም ማንነት የሚወስን አንድ መንገድ ነው። ካልመረጥን የምንፈልገውን ነገር ማድረግ አንችልም። ለመምረጥ ደግሞ እንደ ግዴታችን ውሃ እንደምንጠጣው፣ አየር እንደምንስበው ምርጫ ደግሞ ከእነሱ እኩል ሆኖ መገኘት አለበት እና በተለይም በዚህ በአሜሪካ ውስጥ የምንኖር እኛ ይሄ እድል ተሰጥቶናል። ይሄንን እድል ደግሞ ካልተጠቀምንበት የእኛ ህላዊ የኛ ህልውና ያጠራጥራል። ይህንንም ደግሞ የተለያዩ የመድረኩ አባላት ለመናገር ችለዋል እና ህዝቡም ደግሞ በደንብ የተቀበለው ይመስላል። ወይዘሮ ቅድስት የዲሲ አስተዳደር የአፍሪካ ጉዳዮች ኮሚሽነር ነዎት። እስቲ ስለ እሱም ያውሩን። በእውነቱ የአፍሪካ ኮሚሽን ጉዳይ ጽህፈት ቤት በዚህ ከተማው ውስጥ በከንቲባው የተመረጠ ነው። እዛ ለማገልገል ብዙ ተሳትፎ ማድረግ ያስፈልጋል። በመጀመሪያ ደረጃ ከነዛ ተሳትፎዎች ውስጥ አንዱ በዚህ በአሜሪካን ሀገር ውስጥ ባሉ ልዩ ልዩ ድርጅቶች ውስጥ በበጎ ፈቃድ ብዙ ድርጅቶችን ማገልገል የአፍሪካን ደግሞ ልዩ ልዩ ጉዳይ በየልዩ ልዩ መድረኩ ድምጽ በማሰማት እንደዚሁም ደግሞ ጊዜው ቃላቶች አጥሩኛል ብቻ በአጠቃላይ አንዳንድ ተሳትፎችን ስላደረግን ነው፣ ኮሚሽነር ሆነን የተመረጥ ነው። ኮሚሽነር ደግሞ ከሆንን ምንድን ነው ስራችሁ ብለሽ ለጠየቅሹ፣ እኛ በከንቲባው ጽሕፈት ቤትና በዚህ በዋሽንግተን ዲሲ አካባቢ በሚገኘው አፍሪካዊ መሀል እንደ ሊያይዞን ወይም ደግሞ እንደ ድልድይ ሆነን የምናገለግል ሰዎች ነን። በእውነቱ ቢሮ ብቻ አይደለም ሆኖ የቀረው። እስካሁን ድረስ አሜሪካን ሀገር ከመጣ ሁኔ ብዙ ጊዜ ነው እና እስካሁን ድረስ ካየሁት የአፍሪካዊ ጽህፈት ቤት ውስጥ እንደዚህ አይነቱ ጽህፈት ቤት ስራ ሲያገለግል አይቻላቅም። በጣም ብዙ ነገሮችን አድርገናል ወይም አድርገዋል ጽህፈት ቤቱ ነው። ለምሳሌ ለምሳሌ የቋንቋ ችግር ላላቸው ሰዎች በየቢሮ በሚሄዱበት ጊዜ ችግር እንዳይፈጠርባቸው የቋንቋ አክሰስ ኦፊስ ተከፍቷል። አስተርጓሚ የማይመጣላቸው ከሆነ ለመቃወም ይችላሉ። መቃወም የሚችሉት ደግሞ ወይም ፍርድ ቤት በመሄድ ሳይሆን፣ ወይም ሌላ ጽህፈት ቤት በመሄድ ሳይሆን እዚህ ኮሚሽነሩ ጽህፈት ቤት ድረስ በመምጣት እንዲህ አይነት የቋንቋ አገልግሎት አልተሰጠኝም በሚሉበት ሰዓት እኛ ጉዳዩን ለሚመለከተው ጽህፈት ቤት እናቀርባለን። በዘር ልዩነት ወይም ደግሞ በጾታ ልዩነት ወይም ደግሞ አንዳንድ ሰዎች የአካል ወይም ደግሞ የአእምሮ ጭንቀት እንደዚህ፣ እነዚህ የመሳሰሉት ነገሮች ካለባቸው በዛ በደንብ አስፈላጊው አገልግሎት ካልተሰጣቸው እዚህ ጽሕፈት ቤት ቢመጡ እኛ ወደሚመለከተው ጽሕፈት ቤት ለማቅረብ ዝግጁ ነን እና ያ ነው የእኛ ትልቁ ተሳትፎ አፍሪካውያን ይህንን አገልግሎት ይህ አገልግሎት እንዳለ በሚገባ ይረዳሉ ወይ ይጠቀሙበታል? ስ ወይ ኢትዮጵያውያን በዚህ አካባቢ መቼም ብዛት ያለው ኢትዮጵያዊ የሚኖርበት ነው። ምን ያህል ይጠቀምበታል ይህንን አገልግሎት? በእውነቱ በየጊዜው ልዩ ልዩ ስብሰባና ጥሪ እናደርጋለን ለሁሉም አፍሪካኖች አሁን ትንሽ ያስቸግረኛል ለመናገር ምክንያቱም በብዛት ሌሎች አፍሪካን ሀገሮች ተወካዮች ናቸው በብዛት የሚመጡት እና በየስብሰባው ሁሉ እኔ ኢትዮጵያዊት እንደመሆኔ እንደመሆኔ መጠን ብዙ ኢትዮጵያዊ ማየት ፈልጋለሁ ጤና ይስጥልን ክቡራትና ክቡራን ደህና እደሩ ዝግጅታችን በዚሁ አበቃ የትግርኛ ዝግጅት ይቀጥላል